የወጣቶች ዓለም ስምንተኛ ክፍል ዘጠነኛ ክፍል ትደርስ ልጆች ማስጠናት ጀመርኩ። የሚገርሞች በወር አስር ብር እየተከፈለ የነበረ። እዛ አስር ብሩ ሳይሆን የሚታየኝ እዛ ላስጠና ሲሄድ ምቀምሳት ዳቦ እና እንጀራ ለእኔ ትልቅ ቫሉ ነበራት። የዛሬው የወጣቶች ዓለም ዝግጅት እንግዳችን ነው በልጅነቱ ብዙ ትንኮሳ፣ ስድብና መገለል ስለደረሰበት ትክክለኛ ስሙን ባይገልጽልን መርጧል። ለዚህ ዘገባ ግን ትግስቱ እያለን እንጠራዋለን። ተወልዶ ያደገው አዲስ አበባ ከተማ ውስጥ ነው። ትምህርቱንም በመንግስት ትምህርት ቤቶች ተከታትሎ እንደጨረሰ ከአዲስ አበባ ዩኒቨርሲቲ በመምህርነት ተመርቆ ዛሬ በተመረቀበት የሙያ መስክ በማገልገል ላይ ይገኛል። እዚህ ቦታ እስኪደርስ ግን መንገዱ እጅግ ፈታኝ ነበር። በጣም ጥሩ ስሜት የለኝም። ስለ ልጅነት ሳስብ እውነት ለመናገር አባቴ ገና ልጅ እያለው ነው የሞተው። እናታችን ናት ጥጥ እየፈተለች፣ ከሰል እየሸጠች፣ ቆሎ እኔ የምማርበት ትምህርት ቤት ውስጥ ቆሎ እየሸጠች ነበር ያሳደገችኝ ከኢለመንተሪ ጀምሮ እስከ ሀይ ስኩል ድረስ በጣም በችግር ነው ሰፈር አድርጌ ያደግኩት። ጥሩ የሆነ ስሜት የለኝም። የሚገርመሽ ሀይ ስኩል እየተማርኩ ራሱ በባዶ ግሬ ነበር የሚሄደው። ይህ ችግሩም ሁኔታ ትምህርቱ ላይ ትልቅ ተጽዕኖ ፈጥሮበት ነበር። ትዕግስቱ ብዙውን ጊዜ ቁርስ ሳይበላ ነበር ጠዋት ወደ ትምህርት ቤት የሚሄደው። ቁርስ አለ የተባለ ቀን ደግሞ ወይ ቆሎ ወይ ቄጣ አፉ ላይ አድርጎ ነው ከቤት የሚወጣው። ንሳችንም ቆሎ ሊሆን ይችላል ያ የሚሆነበት ምክንያት ነው መሰለሽ እናታችን ቆሎ ስለምትሸጥ እንደነገርኩሽ ከሚሸጠው ላይ የተረፈውም ምናምን ነበረ፣ ምታበላኔ የነበረው ልንገርሽ ብል ስለምገባችን በተለይ መሶብ የሚባል የለንም ነበረ፣ እንጀራ የሚባል ኦልሞስት እስከ አስራ አምስት ዓመት አካባቢ ድረስ ምንም አይቻላቅም ብልሽ ድንቅ አይመስለኝም፣ ቤታችን ውስጥ ማለት ነው። ትግስቱ ከሁለት ታላላቅ እህቶቹ ጋር ነው ያደገው። እናታቸው በደርግ ጊዜ ይሰጥ ከነበረው መሰረተ ትምህርት በስተቀር ትምህርት አልተማሩም። ቢሆንም ሶስቱም ልጆቻቸው ጠንክረው እንዲማሩ ይደግፏቸው እንደነበር ልጃቸው ትግስቱ ይናገራል። እናታችን እጅግ በጣም በጣም ስትሮንግ ይነስጠቃ ለነገር ከምችለው በላይ እናታችን በጣም ጠንካራ ናት። በወቅቱ አካባቢያችን ያሉ ሰዎች ልጆቻቸውን አረብ ሀገር ይልኩ ነበር። ሴት እንግዲህ እህቶቼ ታላላቆቼ ሴቶች ናቸው። አረብ ሀገር ይልኳቸው ነበር። እናቴ ግን ከልጆቼ ጋር አብሬ ሞታለሁኝ እንጂ ልጆቼን አስተምሬ ወግ ማድረግ ነው እንጂ የማደርሰው አረብ ሀገር አልክም ብላ ማለት ነው። እኔም በጭራሽ ትምህርቴን እንዳላቋረጥ የእናቴ ጥረት የተለየ ነው። የሚገርምሽ በፊት የአባቴ ቤተሰቦች ሰፖርት ያደርጉን ነበር። አባቴ ከሞተ በኋላ አልሞስት ፖዝ አደረጉ። ስምንት ክፍል ዘጠነኛ ክፍል ስደርስ ልጆች ማስጠናት ጀመርኩ። የሚገርምሽ በወር አስር ብር እየተከፈለ ነበረ እዛ አስር ብሩ ሳይሆን የሚታየኝ እዛ ላስጠና የምቀምሳት ዳቦ እና እንጀራ ለእኔ ትልቅ ቫልዩ ነበራቸው። አንዴ ከበላዊ ማታ ምናልባት እቤት ስመጣ የእህቶችን ላልጋራ እችላለሁ። አሁንም ወደዚያው ደስ ወደ ማይል ጊዜ ልመልስህ እና ወደ ትምህርት ቤት ጊዜ የተቀደደ ዩኒፎርም ስለነበረኝ እየተሳቀቅኩ ነበር የተማርኩት። ትል ነበረ እሺ፣ እንባ የተናነቀ ነው። እሺ፣ ስለዚህ የሚነግርሽ ማለት እንዳልኩሽ እናቴ እኔ የምማረበት ትምህርት ቤት ነው። ቆሎ የምትሸጡ የማደርገው ጫማ የለኝም ዩኒፎርም ወደድም ጠላም። አክቹዋሊ የላስት ዩኒፎርም ለባሾች ውስጥ ነበርኩኝ። ዩኒፎርም ተገዝቶልኝ አልነበረም የለበስኩት ሰፖርት የሚያደርጉ አላደለ እንካ አንኪም የሚባል ነገር የሰከንድ ሴሚስተር አካባቢ ዩኒፎርሜ ተቀዷል እና የተቀደበ ቂጡ ላይ ነው ልጆች መነጽር ቂጥ ብሎ እያሰሰርቡ የነበር ነገር ነሽ። መነጽር ቂጥ ሚ ልክ የምቀመጥበት ቦታ መሀልና መሀሉ ደብ ከባለው መነጽር ቂጥ ይሉኛል። የተጣፈበት ጨርቅ የተለየ ስለሆነ የስ ያንን ከለር ስለሚሰጥ ማለት ነው። ጠዋት ሄድና ትምህርት ቤት ተማሪዎች ከመግባታቸው በፊት ነው። ጠዋት ክፍል ውስጥ ተደብቅ የሰልፍ ሊያሎት ወይንም ደግሞ ሌትሆንና ከሰልፍ በኋላ ነው ክላስ የሚገቡ። በረፍት ሰዓት አልወጡ። ወደ ቤት ስንለቀቅ ተማሪ ሁላ ከወጣ በኋላ ነው መጨረሻ። ሞት በጣም ሳቀት ነበረ። ነገሮች በጣም ያ ያንን ሳስበው በጣም ያመኛል፣ እውነት ለመናገር ነው። እግዚአብሔር ይመስገን። የእናታችን ጥንካሬ ነው እያደረሰን እና ብዙ እንትን የሚለኝ ነገር የለም። አሁን ጓደኞች ነበሩ በዛ ሰዓት የሚረዱ ውይ ያሉ የሉም። እሰራለሁ በጣም በጣም ኢንቲሜንትሊ ጓደኛ ቀርቤም አላውቅም። ከእኔ ጋር ፊት የሚያደርግ የለም። አክቹዋሊ የተሻሉ ሊኖሩ ይችላሉ፣ እኔን የሚመስሉ ሊኖሩ ይችላሉ። ግን እንደዚህ በጣም ቀርቤ እንደዚህ እንትን የምለው የለም ነበረ። አንድና አንድ ትምህርቴ ላይ ብቻ ነበር ፎከስ የማደርገው። የሚገርምሽ በትምህርቴ በጣም ጥሩ ነበርኩ። እግዚአብሔር ይመስገን። ትምህርቴ ላይ እንትን አለለም ነበር አዲስ አበባ ዩኒቨርሲቲ እስኪገባ ድረስ በድህነቱ ምክንያት ብዙ ፈተናዎችን ያሳለፈው ትዕግስቱ ሌሎች የበሉትን ሌሎች የጠጡትንና የለበሱትን ለብሶ ለማደግ ትምህርቱን ማቋረጥ እንደ አማራጭ ያሰበበት ጊዜም ነበር። ይህን ጥያቄም ዛሬ ላይ ሆኖ ይጠይቃል። እውነቴን ነው የምነግርሽ። እስከ ስምንተኛ ክፍል ተምሬ ረዳት ብሆን ታክሲ ሹፌር ሆናለሁ የተሻለ ደሞዝ አገኝ ነበር ብዬ አስባለሁ። አሁን አሁኑ ሳስበው የመቆጨትም የመደሰትም ነገር ነው ያለው ስቲል በዚህ ሁኔታ መድረሴ እናቴ እንጀራ እንድትበላ ማድረጋችንን ሶስታችንም ተባብረን ሰፖርት እያደረግናት ነው። እናታችንን አሁን ምንም አይጎልባትም። ሶስታችንም ሞተናል ግን የቤት ሰራተኛ ቀብረንላት እየተንከባከብቻትን ያለችው ግን ይህን ያህል በትምህርት ሰፈር ያደረግኩትን ይቆጨኛል። እውነት ለመናገር ማለት ነው። ይህን ያህል ሰፈር አናደርግም ነበር። በአቋራጭ ትምህርቴን አቋርጬ ለምን ሹፌር አልሆንም? ለምን መንጃ ፍቃድ አውጥቼ ሹፌር ለምን አልሆንም? ለምን አናጺ አልሆንም? ለምን ግንበኛ አልሆንም? እሱ የተሻለ ነው። አሁን ካለሁበት የወር ደመወዝተኛ ሁኜ ከማገኘው ኢንካም ይሄ ግንበኛ እና አሁን ሹፌር ወይም ታክሲ ረዳት ሆኑ የሚያገኘው በትምህርት የምታገኘው ቤንፊት በጣም የሞተ ነው። እኔ የማስባውን ትላንትና ከነበርኩበት የዛሬ ይሻላል በሚለው ነው አሁን ላይ ልነግርሽ የምችለውና ዛሬ ላይ እንግዲህ መምህር ነኝ ብልሃል ሌሎችን ታስተምራለ። በምታስተምርበት ጊዜ ብዙ አይነት ተማሪዎች የሚገጥሙ ይመስለኛል ለትምህርት ፍላጎትና ፍላጎት የሌላቸው ሊሆኑ ይችላሉ። ከራስህ ተማሪ እያለህ ካለበት ጊዜ ጋር ስታነጻጽረው እነዚህን ልጆችን ምንድን ነው የምትመክራቸው? እውነት ለመናገር ደፍሬ ተምራችሁ እንደዚህ ትሆናላችሁ የሚል ከንዳ ቤተ በጣም አሁን ባለው ኮንቴክስት ማለት ነው። ተምሮ ተምሮ ሰው ፋይናሉ። እኔ እድለኛ ስለሆንኩኝ ነው ስራ ያገኘሁት። ወይም ደግሞ ኢትዮጵያ ውስጥ በቲችንግ ግራጁዌት ያደረገ ሰው ስራ አያጣም። ይሄ እርግጠኛ ባይዘወ ቲችንግ ራሱ የገባሁት ባጭሩ ስራ አገኛለሁኝ ብዬ ስላሰብኩበትኝ ነው። እንዲህ እኔ እንደ ጓደኞቼ ኢንጂነሪንግ ብገባ ኖሮ ከአፍተር ግራጁዌሽን ስራ አጥተው ከዛ በኋላ ካገኙ የተሻለ እንደሚገኝበት አቃለኝ። ግን በቲችንግ እንደተመረቅሽ ኢሜዲየት መንግስት የሚመደብሽ፣ ግን ክረምትን ራሱ ክፍያ ተከፍሎች ነው በጋ ላይ የምትጀመሪ። ያንን ያንን ታሳቢ ማድረግ ነው ወደ ቲችንግ የገባሁት ወደ ቲችንግ ላይፍ ማለት ነው እንጂ ፈልጊው አይደለም ቲችንግ ላይፍ ውስጥ የገባሁት። ሌላ ፊልድ ቢሆን ኖሮ የተሻለ ነገር አገኛለሁኝ አውቃለሁኝ። አሁን ጓደኞችን ባለመኪና ኮንትራክተር ምናምን ሆነዋል። የሚገርምሽ በጥሩ ኢቨን በሀይ ስኩል ላይ እያለን በጥሩ በኩል ሌቭል ላይ እያለን ወይም እኔ የምንበልጣቸውም እንዳሉ ማለት ነው። አሁን ተማሪዎችን ምንም ፑሽ አላደርጋቸው ምን ለመናገር እንዲማሩ አበረታታለኝ፣ የግድ መማር ስላለባቸው። ግን ባለመማራቸው የሚጎልባቸው ነገር አለ ብዬም ደግሞ አላስብም። እንዲህ ስልሽ ከአንድ መምህር የሚጠበቅ ነገር አይደለም እየነገርኩሽ ያለሁት ግን አሁን ካለው ተጨባጭ ሁኔታ ነው እየነገርኩ ያለው። ተማሪ በሾርት ከት የተሻለ ነገር ዳቦ ለመጉረስ የተሻለ እሱ ስለሚሆን እኔ እንደዚህ አድርጉ ባልላቸው ጀስት ስራቸው መማር ነው እና ትምህርታቸው ላይ ትኩረት እንዲያደርጉ ብቻ ነው ለነግራቸው የሚችለው። ተማር ልጄ፣ ተማር ልጄ፣ ወገን ዘመን የለኝም፣ ሀብት የለጅም ትግስቱ አቅሙ የፈቀደውን ያህል እንደሱ በችግር ውስጥ ሆነው የሚማሩ ተማሪዎችን ይደግፋል። ልጅ እያለ ከትምህርቱ ጎን መስራቱም እንደጠቀመው ይናገራል። ይህም ለቤተሰቡ ኃላፊነት ተሰምቶት ሳይሆን እሱ እንደሚለው ድህነት ያስተማረው ቀናነት ነው። ግን የሆነች ሳንቲም እንኳን ተገኝቶ ልብስ ሊገዛ ወይም ጫማ ሊገዛ ሲል ማዬ ይላካለኝ እኔ አይ ዶን ነው እኔ ለእናቴ ልዩ ፍቅር ነው ያለኝ። ለእነሱ ግዢላቸውን ያልፈልገኝ ነበር መላት ይሄ አክቹዋሊ ወንድ በመሆኔ ለእናቴ የተለየ ፍቅር ስላለይ ሊሆን ይችላል። ሌላም ሪዝን ሊሆን ይችላል። ግን ያው ኃላፊነት በቤተሰብን ሰፖርት በማድረግ በምናምን ግን ሁላችንም እግዚአብሔር የባረከንን ማለት ይቻላል። እውነት ለመናገር ያገኝነትን ነገር ለቤተሰብ ነው የምናደርገው የምናውላት እስካሁንም ድረስ ማለት ነው። ከልጅነታችን ጀምሮ የእናታችን ጥንካሬ ነው በቃ ፈጭሮ እንጂ እኛ ኃላፊነት ሰቶች ምናምን እንትን የምትው ነገር የለም። ኑሮ ያስተምርሻል፣ ኑሮ ይገፋሻል። ምን ምናልባት ኑሮአችን ጥሩ ባይሆን ኑሮ ይህን ነገር ላላደርግ ይችል ነበረ። ያቺን ብር አምጥቼ ለእናቴ ሰጥቻት የሆነች ነገር ስትገዛ ባሳይ ሳትፋ ይሆናል። ኑሮ ነው ያንን ነገር እንድታደርግ የሚያደርግሽ። ስለዚህ ኑሮአችን ዝቅተኛ ቤተሰብ በመሆኔ ድሀ በመሆኔ ነው ከታች ጀምሮ ሳንቲም እየለቀምኩኝ እዚህ ደረጃ የደረስኩት። ትግስቱ ዛሬ ባለትዳርና የአንድ አባት ልጅ ሆኗል። ተምሩ ራሱንና ቤተሰቡን ማስተዳደር እስኪችል ድረስ ያለፈበትን ሕይወት ስላካፈለን እናመሰግናለን። እናንተም ሌሎች ወጣቶችን ያጠናክራል፣ ያበረታታል፣ ወጣቶች ሊወያዩበት ይገባል የምትሉት ጉዳይ ካለጻፉልን መድረካችን ክፍት ነው። ልደት አበበ ነኝ። ጤና ይስጥልኝ።